በቤኒሻንጉል ጉሙዝ ክልል መተከል ዞን ከባለፈው አምላ 2012 ዓ ምት ወዲህ የተፈናቀሉ ዜጎች 12 በሚደርሱ ጊዜያዊ መጠለያ ጣቢያዎች ውስጥ ተጠልሎ ይገኛሉ። በክልሉ የአደጋ ስጋት ስራ አመራር ኮሚሽን መረጃ መሰረትም ከቤት ንብረታቸው የተፈናቀሉ ዜጎች ቁጥር 126 ሺ ደርሰዋል። የክልሉ ብልጽግና ፓርቲ ትናንት ባወጣው መግለጫ በዞኑ በተፈጠረው የጸጥታ ችግር ለደረሰው ጉዳትና ውድመት ይቅርታ ጠይቋል። ያነጋገርናቸው በጸጥታ ችግር የተፈናቀሉና ጉዳት የደረሰባቸው ዜጎችም ተመጣጣኝ ካሳ እንዲከፈላቸውና ጥቃት አድራሾችም ለህግ እንዲቀርቡ ሲሉ ሀሳብ ሰጥተዋል። አቶ አስፋው የዳንጉር ወረዳ ነዋሪ የነበሩ ሲሆን ከዚህ ቀደም በአካባቢያቸው በነበረው ጥቃት አምስት የቤተሰባቸውን አባላት ማጣታቸውን ገልጸዋል። ለወደመባቸው ንብረት አስፈላጊውን ካሳ እንደሚሹና ጥቃት ያደረሱ አካላት ደግሞ ለህግ ይቅረቡ ሲሉ ተናግረዋል። አምስት ቤተሰቦቼን አጥቻለሁ። እና ስለዚህ በቃ ስሜቱ ነው የሚናገረውን ማላውቀው። ያው የአይምሮ ጥበት ጊዜ ተጨናንቄያለሁ። መበላው መጠጣው አጥቼ፣ በዚያ ላይ ምንድን የተመሳሳይ እንደዚሁ ይሆናል። መንግስት እራሱ ሀሳ ያለው እኛ ከድባጢ ወረዳ የአምፒ ቀበሌ የተፈናቀሉት አቶ ተሾመ የክልሉ ብልጽግና ፓርቲ ይቅርታ መጠየቁ ተገቢና አመራሩ በነበረው የጸጥታ ችግር ውስጥ ተሳታፊ መሆኑን የሚያመለክት ነው ይላሉ። መንግስት በአካባቢው ዘላቂ ሰላም በማስፈን በተለያዩ ስፍራ ያሉ የተፈናቀሉ ዜጎችን ወደ አድሞቂያቸው እንዲመለስም ጠይቀዋል። ዋና ፓርቲ ከታም በጠየቁ ትክክል ነው፣ ግን የንብረት ካሳ ላይ መንግስት ንብረት ክሶ የጠፋውን ንብረት መልሶ መልሶ የማቋቋም ስራ ግን በአፋጣኝ እንዲደረግ ና በየጫካ ያሉት ንብረተሰቦች ደግሞ እንደዚሁ እኛ እንደተበደልነ ሳይረዱ ጣቃ ገብቶ የተጎዱም ማህበረሰቦች ሊኖሩ ይችላሉ። ስለዚህ እነሱም ወደ ላይ እንዲመለሱ ና ቀደም ወደ ነበረበት ሰላም እንድንመለስ ይሄንን ቢያመቻች ጥሩ ነው ብዬ ነው እንደግ ማስበው። በሐምሌ ሁለት ሺ አስራ ሁለት ዓመተ ምህረት ከጉባ ወረዳ ጃሀዲያ ከተባለች ቀበሌ የተፈናቀሉት አቶ እሸቱም የክልሉ ብልጽግና ፓርቲ ቅርታ መጠየቁን የሚደግፉ ሲሆን ለተጎዱ ዜጎች ካሳና ተገቢ እርዳታ ሊሰጣቸው ይገባል ብለዋል። የተጎዱ ሰዎች አሉ፣ የሞቱባቸው አሉ፣ አካላቸው ይጎደላል። ያሁን እንደዚህ እንደዚህ ያሉ ሰዎች ካሳ ያስፈልጋቸዋል። ለወደፊትም ደግሞ ማቋቋሚ ያስፈልጋል። ተፈናቃይም ደግሞ እንዲሁም ንብረቱን ቱ ወደ የመጣ ያ ደግሞ መንግስት ሙሉ በሙሉ ባይሆንም በከፊል ለማቋቋሚያ የሚከፍለው ከሆነ ጥሩ ነው ብዬ ነው ማስበው። የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ ኃላፊ አቶ ይስሐቅ አብዱልቃድር ከትናንት በስቲያ ለዲደብሊው በሰጡት ማብራሪያ በመተከል የተፈጠረው ችግር አመራሩ ኃላፊነቱን በአግባቡ ባለመወጣቱ የተፈጠረ መሆኑን አመልክተዋል። ፓርቲው ኃላፊነታቸውን የማይወጡ አመራሮችን በመለየት እርምጃ እንደሚወስድም ተናግረዋል። አጠቃላይ በመተከል ዞን ዙሪያ ያለው የጸጥታ ችግር በዋናነት የህዝብ ችግር ሳይሆን አመራሩ ችግር ነው። እሱ በተደጋጋሚ እየተገመገመበት ሁኔታ አለ። በዚህም አሁን የዚህ ኮንፈረንስ ብቻም ሳይሆን ከኮንፈረንሱ በፊትም መተከል ዞን ጸጥታ ጉዳይ ጋር ተያይዞ የሚጠረጠሩ ቀጥታ እንጂ ያለባቸውና ኃላፊነታቸውን ደግሞ በአግባቡ ያልተወጡ በርካታ አመራሮች ከኃላፊነት እንዲነሱ በይገባ አግባብ እንዲጠየቁ እየተደረገ ነው የመጣ ነው። ይሄ የወረዳ አመራር፣ የዞን አመራር፣ የክልል አመራር እና የፌዴራል አመራርም ጭምር ያካተተ እርምጃ እየተወሰደ ነው የመጣው። ፓርቲው ትናንት በማህበራዊ ትስስር ገጹ ይፋ ባደረገው መግለጫውም በንጹሐን ዜጎች ላይ የደረሰው ሞትና መፈናቀል ልብ ሰባሪ፣ መቼምና የትም መደገም የሌለበት አሳዛኝ ድርጊት ነው በማለት ይቅርታ ጠይቀዋል። ለዲደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ።